It's ኢትዮጵያ ውስጥ እስር ላይ የሚገኙት ሦስት ጋዜጠኞችና ስድስት የዞን ዘጠኝ የኢንተርኔት ጽሑፍ አውጪዎች እንዲሁም አንድ በሌለችበት የተከሰሰች የአምደኞች ቡድን አባል የፍርድ ቤት ቀጠሮ ያለ ውሳኔ ተለዋጭ ቀጠሮ ተሰጥቶበታል። ሁለቱ ሴት እስረኞች ይዞታቸው አለመሻሻሉን አስታውቀዋል። የችሎቱን ውሎ መለስካቸው አምሃ ተከታትሏል። የፌዴራል ዐቃቤ ሕግ በሽብር ወንጀል የከሰሳቸው ሰባት ጦማርያንና ሦስት ጋዜጠኞች ማለትም ሶልያና ሽመልስ፣ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ መሐሌት ፋንታውን፣ አጥናፉ ብርሃን ሰላኔ ዘላለም ክብረት አቤል ዋበላ አስማማው ኃይለ ጊዮርጊስ ኤዶም ካሳይና ተስፋ ለሞለየስ በጠበቆቻቸው አማካኝነት የክስ ተቃውሟቸውን አቅርበው ከዚህ በቀደመው ቀጠሮ ደግሞ አቃቢ ሕግ ለተቃውሞ ምላሾች ሰጥቶ ነበረ። በዛሬው ዕለት ፍርድ ቤቱ የሁለቱን ወገን ክርክር መርምሮ ብይ ይሰጣል ተብሎ ሲጠበቅ ቆይቷል። ፍርድ ቤቱ እንዳለው ግን ጉዳዩን መርምሮ ብይን ለመስጠት ስላልቻለ ተለዋጭ ቀጠሮ ለህዳር ሶስት ቀን 2007 ዓ ም ሰጥቷል። በተያያዘ ሁኔታ ከተከሳሽ ሴቶች መካከል ጉዳያቸውን በእስር ቤት ሆነው እየተከታተሉ የሚገኙት መሐሌት ፋንታሁንና ኤዶም ካሳዬ በእስር ቤቱ አስተዳደር የሚፈጸሙባቸው በደል አሁንም እንደቀጠለ መሆኑን ለፍርድ ቤቱ አቤት ብለዋል። ከዚህ በፊት ከዚሁ ችሎት ቀርበው ለማረሚያ ቤቱ ተወካይ ፍርድ ቤቱ ግልጽ ትዕዛዝ የሰጠ ቢሆንም እስረኞቹ አሁንም ዘመዶቻቸውን ከሌላው እስረኛ በተለየ መንገድ ለአስር ደቂቃዎች ብቻ እንደሚያገኙ አሸባሪዎች እየተባሉ በሌሎች እስረኞች ፊት እንደሚዘለፉና እንዲሸማቀቁ እንደሚደረጉ ሌሎችም የተለያዩ የማግለል ድርጊቶች እየተፈጸሙባቸው እንደሆነ ተናግረዋል። ፍርድ ቤቱ በሚቀጥለው ቀጠሮ የማረሚያ ቤቱ ዋና ዲሬክተር ቀርበው ምላሽ እንዲሰጡ ትዕዛዝ አስተላልፈዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ